የግብፁ የውጭ ጉዳይ ሚኒስትር ሳሜህ ሹክሪ በውጭ ጉዳይ ሚኒስቴር ከአቻቸው ወርቅነህ ገበየሁ ጋር በጽሕፈት ቤታቸው ረዘም ያለ በሁለቱ ሀገሮች ጉዳይ ላይ ውይይት አካሂደዋል። ሁለቱ አገሮች በተለያዩ ዘርፎች እንደሚሰሩ እና ለወደፊቱም ይህ ትብብር እንደሚቀጥል ተገልጸዋል በተለይ በጋዜጣዊ መግለጫ ወቅት በተፈቀደው የሁለት ጥያቄዎች ብቻ የተስተናገደ ነው። ለዚህም በመክፈቻው ላይ በኢትዮጵያ የውጭ ጉዳይ ሚኒስትሩ በአቶ ወርቅነህ ገበየሁ በኩል ከመድረክ ባጭሩ የተገለጸው ዋናው ቁም ነገር ለሁለቱም ህዝቦቻችን ጥቅም ሊሆናቸው በሚችለው ላይ መስራት ነው። ይህ ዛሬ እያካሄድን ያለው የጋራ ውይይታችን ቀጣይነት የሚኖረው ነው። በተለያዩ ነጥቦች ላይ ለድርድር የሚበጅ መርህ ተዘርግቷል። ህጋዊ የሆነ ማዕቀፍነት ያለው ነው። ይህ በመሪዎቻችን የጸደቀ ነው። ኢትዮጵያ የትኛውን ወገን ቢሆን የምትጎዳ አይደለችም ማንም ቢሆን ለዚህም እንግዳው የግብፁ የውጭ ጉዳይ ሚኒስትር የአባይን ግድብ በሚመለከት በንግግር ያሰሙት በጠቅላይ ሚኒስትሩ በርዕሰ ብሔሩ በመንግስትም በኩል እየተደጋገመ ለሚሰጠን ማረጋገጫና መግለጫዎችን በጸጋ የተቀበልናቸው ናቸው። ቁርጥ ያለ ቀን ላይ ግን አልደረስንም። እርግጥ ነው የግብጽ ህዝብም ሆነ መንግስት በአንድ መርህ ላይ ደርሰናል። ነገር ግን የግብፅ፣ የኢትዮጵያ ወይም የሱዳን ጉዳይ ብቻ አይደለም። ምን ችግር ያስከትላል ወይም ምን አይነት መፍትሄ ይኖረዋል የሚለው በሳይንስ ላይ የተመረኮዘ ጥናት እና በዓለም አቀፍ ደረጃ በሚታወቅ ኩባንያ እምነት ሊጣልበት በሚችል እና በመጨረሻም ውሳኔው ሳይንሳዊ በሆነ ውጤት ላይ እንጂ በፖለቲካ ውሳኔ ላይ ብቻ የሚያተኩር መሆን የለበትም ነው። ለግብፁ የውጭ ጉዳይ ሚኒስትር በአረብኛ ቋንቋ የቀረበላቸው ጥያቄ የአባይ ግድብን በሚመለከት ግብፅ ከሱዳን ጋር በአላት የወሰን ጥያቄ ይህንን የተቋረጠውን ድርድር እንዴት ለማስቀጠል ይቻላል በሚል ዙሪያ ነው። የሱዳንና የእኛ ጉዳይ ለብቻ ነው። የእኛና የኢትዮጵያ ግንኙነት ለብቻ ነው። የወሰኑን ጉዳይ ከሱዳን ጋር እንፈተዋለን፣ ከኢትዮጵያ ጋር ያለውን ከኢትዮጵያ ጋር እንፈተዋለን። በኢትዮጵያ በኩል ድርድሩ ሊያስረዝሙታል፣ አልቆረጡትም። የፍትህ ጉዳይም አለ። በዚህ አይነት እንግዲህ ለመቀጠል አላመቸንም ነበር። አሁን ግን ድርድሩ ሊቀጥል ነው። ከሱዳንም ጋር እንወያይበታለን። ተስፋ ሰጪ ነው። ላይ ጌታቸው ተድላ ኃይለ ጊዮርጊስ ለዶቸቨለ ራዲዮ ከአዲስ አበባ።